የኢትዮጵያ ቀይ መስቀል ማህበር በትግራይ ክልል ከሶስት ሚሊዮን በላይ ለሚሆኑ ዜጎች ድጋፍ ለመስጠት ዘጠኝ ቢሊዮን ብር ያስፈልገኛል አለ። የዓለም አቀፍ ቀይ መስቀል እና ቀይ ጨረቃ ማህበርም ለተመሳሳይ ዓላማ 27 ሚሊዮን የስዊዝ ፍራንክ አንድ ነጥብ ሁለት ቢሊዮን ብር ገደማ ማለት ነው ድጋፍ ሲጠይቅ፣ ዓለም አቀፍ የቀይ መስቀል ኮሚቴም ሁለት ቢሊዮን ብር ጠይቋል። አዲስ ቸኩል ተጨማሪ አለው። የኢትዮጵያ ቀይ መስቀል ማህበር የዓለም አቀፉ የቀይ መስቀል ኮሚቴ ና የዓለም አቀፍ ቀይ መስቀል ና ቀይ ጨረቃ ፌዴሬሽን በጋራ በሰጡት መግለጫ እንዳስታወቁት በኢትዮጵያ፣ ሱዳን ና ጅቡቲ በቅርቡ ከተከሰቱ አለመረጋጋቶች ጋር በተያያዘ ያደረጓቸውን ድጋፎች ና ሊያደርጉ ያቀዱትን ከበጀት ፍላጎታቸው ጋር ለዓለም አቀፍ መገናኛ ብዙሀን አቅርበዋል። በቪዲዮ ኮንፈረንስ በተካሄደው ጋዜጣዊ መግለጫ ላይ የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት አቶ አበራ ቶላ በአሁኑ ጊዜ በትግራይ ብቻ ከ3 ሚሊዮን በላይ ዜጎች ድጋፍ ይፈልጋሉ ብለዋል። ለዚህም ለአንድ ዓመት ብቻ ማህበራቸው 9 ቢሊዮን የኢትዮጵያ ብር ያስፈልገዋል ነው ያሉት። በጉዳዩ ላይ ማብራሪያ የሰጡን የኢትዮጵያ ቀይ መስቀል ማህበር ቃል አቀባይ ዶክተር ሰለሞን አሊ ማህበራቸው ከወር በፊት አለመረጋጋት ወደ ተከሰተባቸው አካባቢዎች አጥኝ ቡድኖችን ልኮ ድጋፍ የሚያስፈልጋቸውን ዜጎች መጠን አጥንቷል ብለዋል። ሰሜን ጎንደር በኩል እንግዲህ የተፈናቀሉ ሰዎች እና የተጎዱ ሰዎች ወደ ስድስት መቶ አርባ ሰባት ሺህ የሚሆኑ ናቸው ዋና ለግሎ ዳሰሳ ጥናት መሰረት እነዚህ በመካከለኛው ትግራይ፣ በሰሜን ትግራይ እና በምስራቅ እና በደቡብ ደግሞ ትግራይ ወደ አንድ ነጥብ ሶስት ሚሊየን ነው የተጎዱ ሰዎች። በዚህ በደቡብ ትግራይ፣ በሰሜን ወሎ እና እንግዲህ በአፋር ዞን ሁለት የሚባለው ጋ ደግሞ ወደ አራት መቶ ሺህ አካባቢ የሚሆኑ ሶስት መቶ ዘጠና አምስት ሺህ ሰዎች እንደዚህ በመተከል ደግሞ ወደ ሶስት መቶ አርባ ሺህ የሚሆኑ በኮንሶ እዚህ በደራሼ በአሌ ና ቤንች ሸኮ አካባቢ ጉራ ፈርዳ ተብሎ በሚታወቀው ወደ ሁለት መቶ አምስት ሺህ ሰዎች ተረጂዎች ናቸው። በጥናቱ እንደተመለከተው በትግራይ ብቻ ከሁለት ነጥብ ሁለት ሚሊዮን በላይ ዜጎች ድጋፍ እንደሚያስፈልጋቸው መታወቁን አውስተው ይሁንና ይህ ጥናት ከተካሄደ በኋላ ባለው የአንድ ወር ጊዜ ተጨማሪ ድጋፍ ፈላጊዎች በመኖራቸው በአሁኑ ሰዓት በትግራይ ክልል ከሶስት ሚሊዮን በላይ ዜጎች ድጋፍ ይፈልጋሉ ብለዋል። እነኝን ድጋፍ ፈላጊዎች ተደራሽ ለማድረግ ማህበራቸው እያደረገ ስላለው ጥረትም ይናገራሉ። እንግዲህ ያው እስካሁን ድረስ በአጠቃላይ የውሃ ስርጭትንም ወስዶ ምግብነት ያልሆኑ ቁሳቁሶችንና አንዳንድ የሕክምና ቁሳቁሶችንም ጨምሮ ምግብንም ጨምሮ በመቀሌም፣ ሽሬም፣ በአክሱምም፣ በአዲግራትም በአጠቃላይ ወደ ሶስት መቶ ስልሳ ሺህ ሰዎች ጋር ደርሰናል። እንግዲህ በአብዛኛው ግን በውሃ ስርጭት ላይ ነው ከፍተኛ ቁጥሩን እንገና መቀሌ አካባቢ እንደዚህ ሽሬም ዓዲግራትም ላይ የተወሰኑ የውሃ ጥሮች ይሰጠናል። ይሄ የውሃ ስርጭትም ቀጥሏል። እንግዲህ እስካሁን ይሄ ማለት ምንድን ነው? ወደ ሁለት ሺህ የሚሆኑ የጠፋፉ ቤተሰቦችንም ይጨምራል። ትግራይ ውስጥ ከእንግዲህ ከግጭቱ ጊዜ ጀምሮ ማለት ነው በዚህ በጦርነቱ ምክንያት የቆሰሉ ሰዎች ወደ ሆስፒታል በመውሰድ ተፈናቅለው በዚህ በጎንደር በኩልም በሰሜን ጎንደር በሰሜን ወሎ በኩልም ተፈናቅለው በድንኳኑ ተጠልለው ለነበሩት እንደዚህ ምግብ ነክና ምግብ ነክ የሆኑ ቁሳቁሶችን የመስጠት የመጀመሪያ ሕክምና እርዳታ የማድረግ ስራዎችንም ጨምሮ ማለት ነው። ይህ ድጋፍ ካለው ፍላጎት አንጻር ኢምንት ነው ያሉት ዶክተር ሰለሞን በአጠቃላይ ለተጠቀሱ ሶስት ነጥብ አምስት ሚሊዮን ዜጎች የሚያስፈልጋቸውን ድጋፍ ለማቅረብ የኢትዮጵያ ቀይ መስቀል ማህበር ዘጠኝ ቢሊዮን የኢትዮጵያ ብር ያስፈልገዋል ብለዋል። በጋዜጣዊ መግለጫው ከኢትዮጵያ ቀይ መስቀል ማህበር ጋር መግለጫ የሰጡት የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ተጠሪ ካቲያ ሶሪንም በኢትዮጵያ ሱዳንና ጅቡቲ ለተመሳሳይ ሬዴት ስራ 47 ሚሊዮን የስዊስ ፍራንክ ማለትም ሁለት ቢሊዮን ገደማ የኢትዮጵያ ብር እንደሚያስፈልጋቸው ገልጸዋል። ከዚህ ውስጥም ከ180 እጁ ኢትዮጵያ ውስጥ ለሚሰራው ስራ እንደሚውል ነው ያገኘነው መረጃ የሚያመለክተው። በተመሳሳይ የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ፌዴሬሽን የምስራቅ አፍሪካ ተጠሪ ሚስተር ጀንድሮች በበኩላቸው ፌዴሬሽናቸው 27 ሚሊዮን የስዊስ ፍራንክ ማለትም 1.2 ቢሊዮን ብር ገደማ የኢትዮጵያ ብር በሱዳን ኢትዮጵያና ጅቡቲ ላለው የረዳት ስራው እንደሚያስፈልገው ገልጿል። በዚህም 300 ሺህ ሰዎችን በሱዳን፣ 350 ሰዎችን በኢትዮጵያና 500 ሰዎችን ደግሞ በጅቡቲ ተደራሽ ለማድረግ ማቀዱን አስታውቋል። በሱዳን ካሉ ተረጂው 60 ሺህ ገደማዎቹ ከኢትዮጵያ ትግራይ ክልል የተሰደዱ ሲሆኑ፣ በጅቡቲም 66 ሰዎች ከትግራይ ክልል ሄደው ወደ ስደተኞች መጠለያ መግባታቸው ተገልጿል። የኢትዮጵያ ቀይ መስቀል ማህበር ዳንሻ አካባቢ ሶስት አምቡላንሶቹ በወራት አሳስ ጥቃት ተፈጽሞባቸው እንደነበር ቪኦኤ ዘገበ ሲሆን ከዚህ ባሻገር ስልስ አምቡላንሶች እንደተዘረፉበት እንዲሁም በትግራይ ክልል የሚገኙ ሶስት የመድኃኒት መሸጫ መደብሮቹም እንደተዘረፉበት አስታውቋል። የሶስቱ የቀይ መስቀልና ቀይ ጨረቃ አመራሮች ከጋዜጠኞች ልዩ ልዩ ጥያቄ ቀርቦላቸው የነበረ ሲሆን፣ አብዛኛው ጥያቄ በትግራይ ክልል ያለው ጸጥታ ሁኔታ ላይ ያተኮረ ነበር። የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት አቶ አበራ ቶላና የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ቅርንጫፍ አስተባባሪ ካቲያ ሶሪም በሰጡት ምላሽ በትግራይ ክልል ዋና ዋና መንገዶችን ተከትሎ ባሉ ከተሞች ሰብአዊ ድጋፍ እያደረጉ መሆናቸውን፣ ከመንገዶች ወጥተው ወደ ገጠር ግን አለመድረሳቸውን አስታውቀዋል። ይህም በመንግስት ክልከላ ስለተደረገባቸው ሳይሆን ከጸጥታ ስጋት አንጻር መሆኑን ያስታወቁት ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ